<laughs> -E. You yeah. yeah, radio በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 1 2013 ዓ.ም የአማርኛው ቋንቋ አገልግሎት ዝግጅታችን አሁን ጀመረ። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ባቀዱት መሰረት እየሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። በአብይ ርዕስ ዘገባ አለን። የኤርትራ መንግስት ዛሬ ጠዋት በባድመ በኩል ወረራ አካሄደ ሲል የትግራይ ክልል መንግስት ገለጸ። የኤርትራ መንግስት አስተባብሏል። ከሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ ጋር ቃለ ምልልስ አካሂደናል። ድርድሩ በህገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች አህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀዱም። እነዚህንና ሌሎች የዩናይትድ ስቴትስ ምርጫ ዘገባዎች በምሽቱ ዝግጅት እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም በአት ቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂ ይታዬ ነኝ። በትግራይ ክልል የተጀመረው ሕግ የማስከበር እርምጃ በአቅድ መሰረት እየሄደ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የወታደራዊ እርምጃው ዓላማዎችም ሕገ ወጡን ቡድን ትጥቅ ማስፈታት፣ በክልሉ ሕጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞችን ለፍርድ ማቅረብ ነው ሲሉ ጠቅላይ ሚኒስትሩ ጠቅሰዋል። በአብይ ርዕስ ዝርዝር ዘገባ ይኖረናል። የአፍሪካ ህብረት በኢትዮጵያ የትግራይ ክልል ውጊያ ላይ ያሉት የፌዴራሉ መንግስት የመከላከያ ኃይሎችና የክልሉ ኃይሎች መካከል ተኩሶ አቁም እንዲደረግ ተማጽኖ አቅርበዋል። ሮይተርስ ከናይሮቢ ያጠናቀረው ሪፖርት እንደገለጸው 2500 የሚሆኑ ሰዎች ውጊያውን ሸሽተው ወደ ሱዳን ተሰደዋል። ቁጥሩ ይጨምራል ብለው እንደሚሰጉ ነው የሱዳን ባለስልጣናት ያስገነዘቡት። ዝርዝር ዘገባውን ሶሎሞን አባተ ያቀርበዋል። እየተካሄዱ ባሉት ድብደባዎች በመቶዎች የሚቆጠሩ መሞታቸውን ሮይተርስ ከናይሮቢ ዘግቧል። በአብይ አህመድ መንግስትና በትግራይ ክልል መሪዎች መካከል እየተካረረ የመጣው ውጊያ ወደ ተስፋፋ የእርስ በርስ ግጭት እንዳያድግ ብዙዎች ስጋታቸውን እየገለጹ መሆናቸውንም ዘገባው ጠቁሟል። ለመንግስቱ ቅርበት ያለውን ፋና ራዲዮን የጠቀሰው የእንግሊዝ የዜና ወኪል ፌዴራሉ ጦር በኢትዮጵያ በሱዳንና በኤርትራ አዋሳኝ ላይ የሚገኘውን የሁመራን አየር ጣቢያ እንዲሁም ከከተማይቱ ወደ ሱዳን የሚያመራውን አውራ ጎዳና በተቆጣጠረበት ወቅት ብዙ ቁጥር ያላቸውን የክልሉን ልዩ ኃይል አባላት መያዙን አመልክተዋል። የሁመራ ነዋሪዎች ግን መደበኛ ሕይወታቸውን እያከናወኑ መሆናቸውን በአካባቢው ያለ የመንግስት ኮሚዩኒኬሽንስ ቢሮ መናገሩንም የጠቀሰው ሮይተርስ ክልሉ ለውጭ መገናኛ ብዙሃን ዝግ በመሆኑና የስልክና የኢንተርኔትም አገልግሎቶች በመቋረጣቸው አለ የሚ ባለውን ሁኔታ ማረጋገጥ አለመቻሉን ከክልሉ ገዢ ፓርቲ ህወሀትን መግለጫ ለማግኘቱን አመልክቷል። በሌላ በኩል ምንም እንኳ የተጨበጠ ማስረጃ አያቅርቡ እንጂ የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የኤርትራ መንግስት ከኢትዮጵያ መከላከያ ጋር ተባብሮ በድንበር አካባቢ ጥቃት መክፈቱን ተናግረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለሮይተርስ በሰጡት ቃል እኛ የግጭቱ አካል አይደለንም ሲሉ የዶክተር ደብረጽዮንን ክስ አስተባብለዋል። ትግራይና አማራ ክልሎች ውስጥ የሚንቀሳቀሱ ሪፖርተሮቹ ከባድ መሳሪያዎችን በደገኑ ፒክአፕ ተሽከርካሪዎች ላይ የነበሩ ታጣቂዎች ወደ ግንባር ሲጣደፉ ማየታቸውን ሮይተርስ አክሎ አመልክቷል። የጦር ጀቶች የትጥቅ ማከማቻ መጋዘኖችና ሌሎችም ኢላማዎችን መደብደባቸውን ሁለቱም ወገኖች የተናገሩ ሲሆን በምድር ደግሞ ከባድ ውጊያ እየተካሄደ መሆኑን የተራድኦ ሰራተኞችና የጸጥታ ምንጮች መግለጻቸውን የዜና አውታሩ ገልጿል። እስካሁን በትግራይ ክልል ወገን አምስት መቶ ከፌዴራሉም ጦር በመቶዎች ያሏቸው ሕይወት መጥፋቱን አማራ ክልል ውስጥ የሚገኙ ወታደራዊና የደህንነት ምንጮች ተናግረዋል። ይህ በእንዲህ እንዳለ ወገኖቹ የገቡበትን የጸብ ሁኔታ ፈጥነው እንዲያቆሙና ለንግግር እንዲቀመጡ የአፍሪካ ሻካ ህብረት ጠይቋል። ፌዴራሉ መንግሥት ግን የሽምግልናና የድርድር ጉዳይ ላይ የሚነጋገረው በትግራይ ክልል ባለሥልጣናት እጅ ያለ ትጥቅ ሁሉ ሲወድም፣ የተያዙ ባለሥልጣናት ሲለቀቁና የክልሉ ባለሥልጣናት እጅ ሲያዝ ብቻ እንደሆነ ማስታወቁን የዜና አገልግሎቱ ዘግቧል። ህወሀት ወደ 2500 የሚሆን ተዋጊ ኃይልና ከፍተኛ መጠን ያለው መሣሪያ የታጠቀ መሆኑን ወታደራዊ ተንታኞች ተናግረዋል። ጠቅላይ ሚኒስትሩ ዛሬ ባወጡት ትዊት ትግራይ ውስጥ ያለው ሕግን የማስከበር ዘመቻችን በታቀደው መሠረት እየተከናወነ ነው። ወንጀለኛው ጁንታ ትጥቅ ሲፈታ፣ በክልሉ ሕጋዊ አስተዳደር ሲመለስ፣ ያመለጡ ተይዘው ፍትሕ ፊት ሲቀርቡ፣ ወታደራዊ እንቅስቃሴዎቹ ይቆማሉ ሁሉም በፍጥነት እየደረስንበት ነው ብለዋል። ሕወሓት የአየር ድብደባውን ርኅራሄ ቢስ ሲል መጥራቱን ሮይተርስ አመልክቷል። በሌላ በኩል ኤርትራ ድንበር ላይ የነበረው ፌዴራል ጦር መጀመሪያ ላይ ወደ ኤርትራ ለማፈግፈግ መገደዱንና በኋላ ግን ተጠናክሮ መመለሱን የትግራይ የአስቸኳይ ጊዜ ሁኔታ ግብረ ኃይል ቃል አቀባይ ሬድዋን ሁሴን መናገራቸውንም ዘግቧል ሮይተርስ የክልሉ ልዩ ኃይል መቀሌ የሚገኘውን ጠንካራ እንደሆነ የሚነገርለትን የሰሜን እዝ ቅጥር መያዙንም አቶ ሬድዋን እንዳረጋገጡለትም የዜና አውታሩ ገልጿል። የሱዳን የሽግግር መንግስት በአጎራባች ኢትዮጵያ የትግራይ ክልል ግጭቱ እየተባባሰ መሄዱ ያሳሰበው መሆኑን ገለጸ። ሁሉም ወገኖች ውጊያውን አቁመው ለግጭቱ በሰላማዊ ድርድር መፍትሄ እንዲፈልጉ ተማዝኗል። የክልሉ ሀገሮች መሪዎች እንዲሁም ዓለም አቀፉ ማህበረሰብ በአካባቢው ሰላምና መረጋጋት እንዲሰፍን ኢትዮጵያ ውስጥም ሰላም እንዲፈጠር ጥረት እንዲያደርጉ የሱዳን መንግስት ጥሪ አቅርበዋል። በሌላ ዜና በኢትዮጵያ የትግራይ ክልል ባለፉት ጥቂት ቀናት ውጥረቱ ማየሉን ተከትሎ ከኢትዮጵያ ጋር የሚያዋስንንን ድንበር ዘግተናል ሲሉ የሱዳን ከሰላ ክፍለ ግዛት ባለሥልጣናት ተናገሩ። የከሰላ ክፍለ ግዛት ተጠባባቂ አስተዳዳሪ ፋታል ራህማን አልአሚን ከከሰላ በጥቂት ኪሎ ሜትር ርቀት ላይ በምትገኘው በትግራይ ክልል የሚካሄደው ውጊያ እስከሚበርድ ድንበሩ ዝግ ሆኖ ይቆያል ብለዋል። አያይዘውም የከሰላው ተጠባባቂ አገረ ገዢ የክፍለ ግዛቷ ባለስልጣናት በሱዳንና ኢትዮጵያ ወሰን ላይ በምትገኘው ወድ አልሄሊዮ የድንበር ማቋረጫ ኬላ የሚቆጣጠር ኮሚቴ እንደ እንደተመሰረተ ገልጸዋል። ከኢትዮጵያ በግጭቱ ምክንያት የሚሰደዱ ሲቪሎች ቢኖሩ ለመቀበል የሱዳን ባለስልጣናት እርዳታ ያደርጋሉ ብለዋል። ይሁን እንጂ የከሰላ ባለስልጣናት ማናቸውን ቡድን ሱዳን ገብቶ የሱዳንን ግዛት የፍልሚያ ሜዳ እንዲያደርጋት እንደማይፈቅዱ ነው አልአሚን ያስገነዘቡት። መሳሪያ የያዘ አንድም ሰው ከሰላ አናስገባም ብለዋል። ያልታጠቁ ሲቪሎችን ግን ወደ ኤልሄሊዮ ኬላ ላይ ወዲያውኑ እርዳታ የሚያደርግላቸው ኮሚቴ አቋቁመናል ብለዋል። የከሰላው አስተዳዳሪ አልአሚን የሀገራቸው የጸጥታ ድርጅት የጦር ኃይሎቹም ጭምር ከኢትዮጵያ ጋር የሚያዋስነውን ድንበር በንቃት እንዲከታተሉ ታዘዋል ብለዋል። ምንም አይነት ሕገወጥ ስብሰባ አይፈቀድም። በሀገራቸው የጸጥታ ችግር የፈጠሩ ማናቸውም ሰዎች መሳሪያ ይዘው ከሰላ እንዲገቡ አንፈቅድም ሲሉ አስረድተዋል። ይህ በጸጥታ ክፍላችን ተግባራዊ ይሆናል ያሉት ተጠባባቂው አስተዳዳሪ ድንበራችን ከዛሬ ጀምሮ ላልተወሰነ ጊዜ ዝግ ይሆናል ሲሉ ነው ያስታወቁት። ከሰላ የሚገኙ የዓይን ማኞች ከተማይቱ ላይ ብዛት ያለው የሱዳን የጦር ሰራዊት መሰማራቱን ገልጸዋል። የፈጣን ድጋፍ ኃይሎች የሚባለው የሱዳን ሚሊሺያ ኃይልም ሁለት ከኢትዮጵያ ወደሚያዋስነው ድንበር ሲጓዝ ተመልክተናል ብለዋል። አዣንስ ፍራንስ ፕሬስ በከሰላ ከተማ የሱዳን የስደተኞች ድርጅት ኃላፊ የሆኑትን አልሲር ካሊድን ጠቅሶ ባወጣው ዘገባ ከትግራይ ክልል በበርካታ ሺዎች የተቆጠሩ ኢትዮጵያውያን ግጭቱን ሸሽተው ሱዳን ገብተዋል ብለዋል። በኢትዮጵያ የተቀሰቀሰው ብጥብጥ አሳስቦኛል ያሉት የዩናይትድ ስቴትስ ማሳቹሴትሷ ዴሞክራት ሴኔተር ኤሊዛቤት ዋረን በትዊተር በኩል ባስተላለፉት መልእክት መሪዎቿ በአፋጣኝ ግጭቶቹን በማርገብ ትግራይ ውስጥ ለሲቪሎች የሰብአዊ እርዳታ መድረስ የሚችልበትን መንገድ እንዲፈጥሩ ጥሪ አቅርበዋል። የማሳቹሴትሷ እንደራሴ አክለውም ሁለቱም ወገኖች የሁሉንም ዜጎች ነጻና ሚዛናዊ በሆነ ምርጫ የመሳተፍ መብት ወደሚያረጋግጥና ሁሉን አቀፍ ወደሆነ ውይይት መግባት አለባቸው ብለዋል። የኢትዮጵያ ፌዴራላዊ መንግስትና የትግራይ ክልል ባለስልጣናት አስቸኳይ ተኩስ አቁም አድርገው እንዲስማሙም በማሳሰብ በርካታ የዓለም አቀፉ ማህበረሰብ አባላት ያቀረቡትን ጥሪ እንደሚደግፉ በመግለጽ ተመሳሳይ ጥሪ ያሰሙት ደግሞ ሌላው የዩናይትድ ስቴትስ ሴኔተር ባብ መንዴዝ ናቸው። በቅርቡ ትግራይ ውስጥ በሁለቱ ወገኖች መካከል የተቀሰቀሰው ግጭት ከዚህም ወደ ከፋ ሁኔታ እንዳያመራ እንዲሁም ለእልቂትና ለበረታ የሰብአዊ ቀውስ እንዳይዳርግ ሲሉ ያደረባቸውን ስጋት ገልጸዋል። የኒውጀርሲ እንደራሴው አክለውም የተራዘመ ጦርነት በቋፍ ያለውን የኢትዮጵያን የዲሞክራሲያዊ ሽግግር ከሀዲዱ ከማሳትና የኢትዮጵያን ሕዝብም ሰላምና መረጋጋት ከማሳጣት በስተቀር የሚፈይደው አንዳችም ነገር አይኖርም ሲሉ አሳስበዋል። ኢትዮጵያ ውስጥ የሚቀሰቀስ ግጭትና አለመረጋጋት የአካባቢውን ሰላም ለአደጋ የሚያጋልጥ በመሆኑ ጭምር ሁለቱ ወገኖች ግጭቱን በማርገብ የፖለቲካ ልዩነቶቻቸውን ሁሉም ባሳተፈና ሊጸና በሚችል ውይይት መፍታት አለባቸው ሲሉ ጥሪያቸውን አሰምተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በተመጣጣኝ ዋጋ የሚገኝ የጤና ዋስትና ኦባማ ኬር ጉዳይን አስመልክቶ በቀረበው ሙግት ዛሬ የግራ ቀኝ ክርክር ማድመጥ ይጀምራል። ሪፐብሊካኖች የጤና ዋስትና መርሃ ግብሩ እንዲሰረዝ ነው የሚፈልጉት። የቪኦኤን ዘገባ አዳነች ፍስሐዬ ታቀርበዋለች። ጠቅላይ ፍርድ ቤቱ ተመጣጣኝ ዋጋ የሚያስከፍለውን የጤና ጥበቃ ሕግን ለመቀልበስ ክርክር የሚጀምረው የጠቅላይ ፍርድ ቤቱ ወግ አጥባቂ ዳኞች ስድስት በሶስት በመሆን የበላይነት ቦታ በያዙበት ወቅት ነው። በቅርቡ የተሾሙት ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት በጠቅላይ ፍርድ ቤቱ ተጨማሪ ወግ አጥባቂ ዳኛ ሆነዋል። ሪፑብሊካውያን ሊቀለብሱት የሚፈልጉት የጤና ጥበቃ ሕግ ዋና ነጥብ ከአስር ዓመታት በፊት በወጣው ሕግ መሰረት አብዛኞቹ ሰዎች የአነስተኛ ደረጃ የጤና ዋስትና እንዲኖራቸው ያዛል። ከሌላቸው ግን በሕጉ መሰረት ቅጣት ይጠብቃቸዋል። በቴክሳስ የሚመራው የዩናይትድ ስቴትስ ክፍላተ ግዛት ቡድን ኦባማ ኬር የሚል ስያሜ የተሰጠውን የጤና ጥበቃ ህጉን ለመቀልበስ እየሰራ ነው። ግለሰቦች የጤና ዋስትና እንዲኖራቸው ማስገደዱ ህገ መንግስታዊ አይደለም በማለት ነው የሚከራከሩት። የዩናይትድ ስቴትስ ምክር ቤት የጤና ጥበቃውን ህግ ያወጣበት ምክንያት ሰዎች ተመጣጣኝ ዋጋ የሚያስከፍል የጤና ዋስትና ካላቸው ጤንነታቸው በተሻለ ሊጠበቅ ይችላል በሚል እምነት እንደሆነ ታውቋል። ተመጣጣኝ ዋጋ የሚያስከፍለው የጤና ጥበቃ ዋስትና እንዲቀጥል የሚከራከሩት በካሊፎርኒያ የሚመሩት ሲሆኑ የጤና ጥበቃው ህግ እንዳለ ቀጥሎ ግለሰቦች የጤና ዋስትናው ከሌላቸው ይቀጣሉ የሚለው ቢወጣ ምክር ቤቱ ችግር እንደሌለው ከሶስት ዓመታት በፊት አመላክቷል በሚል ይከራከራሉ። ቅጣት የሚለው ቃል ከጤናው ህግ ሲሰረዝ ህገ ወጥ በሆነ መንገድ በመንግስት የተጫነባቸው አድርገው ስለማያዩት ሰዎች የጤና ዋስትና እንዲኖራቸው ያበረታታል ይላሉ። ጠቅላይ ፍርድ ቤቱ በመጪው ሰኔ ወይም ሐምሌ ወር ላይ ውሳኔ ይሰጥበታል ተብሎ ይጠበቃል። ፍርድ ቤቱ የጤና ዋስትናው ህግ እንዲወገድ ከበየነ፣ ከ20 ሚሊዮን በላይ የሚሆኑ ሰዎች የጤና ዋስትና አይኖራቸውም ማለት ነው። የጤና ዋስትና ኩባንያዎች በበኩላቸው የቆየ ህመም ያላቸውን ሰዎች የጤና ዋስትና መንፈግ ይፈቀድላቸዋል ማለት ነው። የዩናይትድ ስቴትስ ጠቅላይ አቃቤ ህግ ቢልባር የፌዴራሉ አቃቢያነ ህግ ባለፈው ሳምንት በተከናወነው ምርጫ ተፈጽሟል ያሉትን መጠነ ሰፊ የድምጽ መዛባት እንዲመረምሩ ትዕዛዝ ሰጡ። ይህንኑ ተከትሎ በፍትህ ሚኒስቴሩ ምርጫ ነክ ወንጀሎችን የሚመለከተው ክፍል ኃላፊ የነበሩ ባለስልጣን ስራቸውን መልቀቃቸው ታውቋል። በኮቪድ-19 ዜናዎች ሁነኛና ጠንቅ የማያስከትል የኮቪድ-19 ክትባት በማግኘቱ ረገድ ጥሩ እርምጃ የመመዝገቡ ዜና በተነገረ በጥቂት ሰዓታት ውስጥ ብራዚል ላይ ደግሞ በሌላ ክትባት ላይ የተጀመረ የሰው ላይ ሙከራ እንዲቆም መደረጉ ተሰምቷል። የቻይናው ሲኖቫክ ኩባንያ የሰራው ኮሮናቫክ የተባለው ክትባት በአንድ በጎ ፈቃደኛ የሙከራው ተሳታፊ ላይ ከባድ አሉታዊ የጤና ችግር ከተከሰተ በኋላ ነው ሙከራው እንዲገታ መደረጉ የሀገሪቱ የጤና ተቆጣጣሪ አካል አንቪሳ ያስታወቀው። የተፈጠረው ችግር ምን እንደሆነ መግለጫው አላብራራም። የክትባት ሙከራ ተሳታፊው ታሞ ሙከራ ሲቋረጥ ይህ የቻይናው ክትባት ሶስተኛ መሆኑ ነው። ቀደም ብሎ በተሰማ መልካም ዜና የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ለመጀመሪያ በሰውነት የበሽታ መከላከያነት የተቀመመ መድኃኒት በኮቪድ-19 ባልከፋ ሁኔታ ለታመሙ ሰዎች ጥቅም ላይ እንዲውል ፈቃድ መስጠቱ ተሰምቷል። ባምላኒቪማብ የተባለው መድኃኒት በጋራ የሰሩት የዩናይትድ ስቴትሱ ኢላይ ሊሊና የካናዳው አብሴሌራ ናቸው። መድኃኒቱ ፕሬዚደንት ዶናልድ ትራምፕ በኮቪድ-19 ታመው በነበሩበት ጊዜ ከታከሙበት መድኃኒት ጋር ተመሳሳይነት ያለው ሲሆን ኤፍዲኤ ከ12 ዓመት በላይ ለሆኑና ኮቪድ-19 በከፋ ሁኔታ ይጠናባቸው ይሆናል ብለው ለሚያሰጉ ህሙማን በአጣዳፊ ህክምናነት እንዲውል ነው የተፈቀደው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የማክሰኞ ህዳር 1 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ኒውስ ዶት ኮም በአት ቪ የአምሃሪክ የፌስቡክ ገጻችንና በአህዱ ሬዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ና አለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ባቀዱት መሰረት እየሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ህግ የተላለፈውን ቡድን ትጥቅ ማስፈታት በክልሉ ህጋዊ አስተዳደር መመለስና በሽሽት ላይ ያሉ ተጠርጣሪ ወንጀለኞችን ለፍርድ ማቅረብ ደግሞ የወታደራዊ እርምጃው ዓላማዎች መሆናቸውን ጠቅሰዋል። እስክንድር ፍሬው አጠር ያለ ዘገባ አለው። ሀሳባቸውን በትዊተር ያሰፈሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ህግ የማስከበር እርምጃ ሲሉ የገለጹት የመከላከያ ሰራዊቱ እንቅስቃሴ በምን ሁኔታ ላይ እንደሚገኝ ጠቁመዋል። የወታደራዊ እርምጃው ዓላማዎች በፍጥነት እየተደረሰባቸው ነው በማለት ነው ያስረዱት። ወታደራዊ እርምጃው የሚቆመውም ሶስቱ ዓላማዎቹ ሲሳኩ መሆኑን አመልክተዋል። ዓላማዎቹ በማለት የገለጿቸውም የወንጀለኛው ቡድን ትጥቅ መፍታት፣ በክልሉ የህጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞች ለፍርድ መቅረብ የሚሉ ናቸው። ልክ የዛሬ ሳምንት ነበር ህወሓት በሰሜን እዝ ላይ ጥቃት መፈጸሙን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያስታወቁት። ወደ ስፍራው ተጉዘው የመጡት የኢትዮጵያ መከላከያ ሰራዊት ሌተናንት ጄኔራል ባጫ ደበሌ ደግሞ በጊዜው ሆነ ያሉትን ዛሬ ለጋዜጠኞች አብራርተዋል። ጄኔራል ባጫ እንዳሉት ሕወሓት በሰሜን እዝ ላይ የፈጸመው ጥቃትና አፈጻጸሙ ታሪክ ይቅር የማይለው ነው። እነዛ የተሰዉትን የመከላከያ አባላት ሬሳቸውን፣ ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛው ፈንድቶ የጭብ ሳይ ነው የሆነው። ይሄ አይደለም በእንደዚህ አይነት ሀያ አንድ አመት አብሮ አንድ ጉድጓይ ቀብሮ ጉድጓ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ሁሉ ነገራቸው እርሻ ሲመጣም የሚያርስ፣ ጉድጓሎ ሲመጣ የሚጎለጉል፣ እህል ሲደርስ የሚያጭድ፣ ያጨደውን ወቅቶ ጎተራ የሚያስገባ በጣም የሚከላከልለት ኮቪድ ሲመጣ ኮቪድን የሚከላከልለት ይህ ሰሜን እዝ ባለበት ቦታ ላይ ሰራዊቱ ትምህርት ቤት ያልሰራ ቦታ የለም። ቁማችንን ብቻ አደለም፣ ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገው ነው? አንተ እያጨበጨብክ ነው። ተጨፍረው እያጨበጨቡ ነው የጨፈሩበት። የእነሱን ሬሳ አንስቶ ሲቀብሩ የአገር መከላከያ ሰራዊት ጋሻ የሆነውን ሬሳው ላይ ነው የጨፈሩት። ሬሳ አትቅበር፣ ልብስ ማውለቅ ምኑ ነው? ገሎ አያቁም ማለት ነው። እነዚህ ሰዎች ተዋግተው ሰው ገሎ አያቁም። ተዋግቶ ሰው የገደለ ጀግና ነው እና የተዋጋውን በጀግንነት ይቀብራል። የሰሜን እዝ ሀያ አንድ አመት ትግራይ በኖረበት የሰጡት ክብርና ምላሽ ይሄ ነው። ዛሬ ለውጭ ሀገር ጋዜጠኞች መግለጫ የሰጠው የኢትዮጵያ መንግስትም ይህንኑ የህወሓት ድርጊት አስረድቷል። የአስቸኳይ ጊዜያዊ ሴክሬታሪያት ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንደዚህ ነበር ያብራሩት። The last step, which is a red line, which is very much irredeemable, is attacking Ethiopian National Defense Forces. ቀይ መስመር የሆነው የመጨረሻው ደረጃና ይቅርታ የማያሰጠው ነገር የኢትዮጵያን ብሔራዊ የጸጥታ ኃይል ማጥቃት ነው ያ የየትኛውም አገር ሉዓላዊነት የመጨረሻ መገለጫና ተምሳሌት ነው። የጦር ዝህን ዋና ማዘዣ ጣቢያ ከሚያጠቃ ዋና ከተማህን ለማጥፋትም ከሚያስፈራራ የትኛውም አካል ጋር ቁጭ ብለህ እንዳያጠቃህ አትወያይም። ስለዚህ ማንኛውም አገር የሚያደርገው መጀመሪያ ስጋቱን ደምስሶና አጥፍቶ ከዚያ መነጋገር ነው። ዘላቂነት ያለው ሰላም እንዲመጣ ነው ያሉት። እናም በመንግስት የተቀመጡት ሶስት ዓላማዎች ሳይሳኩ ውይይትም ሆነ ንግግር እንደማይታሰብ ነው አምባሳደር ሬድዋን ያብራሩት። ይህም ሆኖ በህወሓት ላይ የሚወሰደው እርምጃ ጥንቃቄ በተሞላበት ሁኔታ እንደሚካሄድ ቃል አቀባዩ ተናግረዋል። ይህ ወታደራዊ እርምጃ በአጭር ጊዜ የሚጠናቀቅ ነው። ዓላማዎቹም በጣም ግልጽ ናቸው። መንግስት አላስፈላጊና አሉታዊ ውጤቶችን ለመቀነስና ሲቪሎች እንዳይጎዱ የተቻለውን ጥንቃቄ ያደርጋል ነው ያሉት። ይህ በእንዲህ እንዳለ በህወሓት ቡድን ላይ ከባድ ሰብአዊና ቁሳዊ ጉዳት አድርሰናል ሲሉ የሰሜን እዝ ዋና አዛዥ ሜጀር ጀነራል በላይ ስዩም ተናግረዋል። በተለይም ዳንሻን ሁመራንና ሌሎችንም አካባቢዎች ሙሉ በሙሉ ተቆጣጥረናል ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኤርትራ መንግስት ዛሬ ጠዋት በባድመ በኩል ወረራ አካሄደ ሲል የትግራይ ክልል መንግስት ገለጸ። የክልሉ መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል በሰጡት ማብራሪያ በፌዴራልና በአማራ ክልል መንግስታት እየተካሄደ ያለውን ወረራ ለማገዝ የኤርትራ መንግስት በጀርባ በኩል ወጋን ብለዋል። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ ይህንን ክስ አስተባብለዋል። ይህ የውስጥ ጉዳይ ነው፣ በዚህ ውስጥ እኛ የለንበትም ሲሉም ተናግረዋል። ሙልጌታ ጽሃ ተጨማሪ አለው። በፌዴራል እና በትግራይ ክልል መንግስታት የተጀመረው ጦርነት ዛሬ ሳምንት ሞላው። በዛሬው እለት የክልሉ መንግስት መሪ ዶክተር ደብረ ጽዮን ገብረ ሚካኤል በሰጡት መግለጫ በምዕራብ ትግራይ የተከፈተው ጦርነት እየመከትን ባለንበት ጊዜ በትናንትናው ዕለት ከኤርትራ ከባድ የጦር መሳሪያ ወደ ሑማራ ሲተኮስ ነበር ብለዋል። በተጨማሪም ዛሬ ጠዋት በባድመ በኩል የኤርትራ ኃይል መውረር ጀምረዋል በማለት ገልጸዋል። በትግራይ ህዝብ ላይ የተጀመረው ወረራ ለመመከት የውጭ ኃይል እርዳታ በመጠቀም ጥቃት እየፈጸሙ ናቸው በማለትም ገልጸዋል። ፕሬዚደንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ በጋራ በመሆን የትግራይ ህዝብ የራስን ዕድል በራሱ ስለወሰነ ብቻ ለመውጋት ሲዘጋጁ ነበር። አሁን ተግባራዊ አድርገውታል በማለት ተናግሯል። ትናንት በባቀር አካባቢ ሲደረግ የነበረውን ግጥሚያ የኤርትራ መንግስት በስተጀርባ ሁመራን በመደብደብ በከባድ መሳሪያ አጋርነቱን በተግባር አሳይተዋል ይደረግ የነበረውን የመከላከል ውጊያ ለማክሸፍ ከፍተኛ ድጋፍ ሰጥቷል። የአብይ መንግስት በአሰማራው ሀይል ትግራይ ማንበርከክ እንደማይችል ከተገነዘበ በኋላ ባለፈው ቀናት የተካሄደ ውጊያዎች ወራሪው ሰራዊት የሁሉ ሀይል ተሰማርቶም የፈለገበት ቦታ መድረስ የማይችል መሆኑ ታይቷል። የትግራይ ህዝብ ወራሪውን ሀይል ታግሎ ከፍተኛ ጉዳትን እያደረሰ ነው የሚገኘው ከትናንትን የጀመረው ከባድ መሳሪያው ከዛሬ ሌሊት ጀምሮ ደግሞ የኢሳያስ ሰራዊት የሀገሪቱን ድንበር ጥሶ ወረራ ጀምሯል። የትግራይ ህዝብ ተጨማሪ መስዋዕትነት ንከፈሎ ዳር ድንበሩን ለማስከበር ወደኋላ አይልም። የአብይ መንግስት የሀገሪቱ ዳር ድንበር ለባዕድ አሳልፎ በመስጠት ትግራይን መቀጥቀጥ መምረጡን ሁሉም ማወቅ አለብን። ይህ ጉዳይ የትግራይ ህዝብ ብቻ አይደለም የጉዳይ ኤርትራውያንም ነው። የኢትዮጵያ ብሔር ብሔረሰብ ህዝብ ነው። የፖለቲካ ልዩነት በፖለቲካ እንጂ በጦር እንደማይፈታ በተደጋጋሚ ገልጸናል፣ በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ያለፈው ይብቃን ብለን ነበር፣ አሁን ግን ተገደን ወደ ጦርነት ገብተናል፣ በማለት ገልጸዋል። የኤርትራ ህዝብና ሰራዊት ጦርነት እንደማይፈልግ ሲገልጽ ቆይቷል። ለዚህም እናመሰግናለን። ሆኖም ግን ጥረታቸው አልተሳካም፣ ሳንፈልግ ወደ ጦርነት ገብተናል፣ በማለት ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ለአሜሪካ ድምጽ ሙልጌታ አጽባ ውሃ መቀለም። ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በትግራይ ክልል እየተወሰደ ነው ያሉት ሕግን የማስከበር ዘመቻ በአጭር ጊዜ ይጠናቀቃል ብለው እንደሚያምኑ ገልጸዋል። የትግራይ ክልል የድርድር ጥያቄ ከማቅረቡ በፊት ህገ መንግስቱን በመጣስ ያካሄደውን ምርጫ ውድቅ ማድረግ፣ በውስጡ የደበቃቸውን ወንጀለኞች አሳልፎ መስጠትና ለሰላም ዝግጁ መሆኑን ማረጋገጥ ነበረበት ያሉት አቶ ሙስጠፌ ይህን ህግን የማስከበር እርምጃ እንጂ ዓለም አቀፍ ድርድር አያስፈልገውም ሲሉ የክልላቸውን አቋም አስታውቀዋል። ሁሉም ክልሎች የትግራይ ክልል ተወላጆችን መብት ያለ አግባብ እንዳይጥሱ አቅጣጫ እንደተቀመጠላቸውም አስታውቀዋል። አዲስ ቸኮል ተጨማሪ አለው። ልክ የዛሬ ሳምንት ጠቅላይ ሚኒስትር አብይ አህመድ ህወሀት በሰሜን እዝ ላይ እርምጃ መውሰዱን አስታውቆ ነበር። የትግራይ ክልል ግን የሰሜን እዝ ከኔ ጎን ቆመ እንጂ የወሰድኩት እርምጃ የለም ይላል። ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የሰሜን እዝ በህወሀት ኃይሎች ተጠቅቷል። እንደ ማስረጃ ማቅረብ የሚቻለው የትግራይ ክልል ፕሬዚደንት ዶክተር ደብረ ጽዮን ራሳቸው እዚህ ያለውን እዝ በቁጥራችን ስር አድርገናል ትግራይ ህዝብን ለመጨፍጨፍ የሚጠቀሙበት የነበሩትን መሳሪያዎች በቁጥጥራችን ስር አድርገናል የሚል ተናግሯል። እዚሁ ከእኛ ጋር ተላልፎ አስተካክሏል የሚለውን ነገር የፈጠራ ወሬ ነው። ባሳለፍ ነው አንድ ሳምንት በርካታ ወታደራዊ ድሎች ተገኝተዋል ያሉት አቶ ሙስጠፌ በዚህ ሂደት የሰላማዊ ነዋሪዎች እንዳይጠቁ የተደረገው ጥንቃቄም ስኬታማ ነበር ይላሉ። የትግራይ ክልል ባለፉት ሁለት ቀናት ለሀጎራዊ እና ክፍለ ሀጎራዊ ተቋማት ስላቀረበው የድርድር ጥያቄም ትግራይ ሉዓላዊ ሀገር ባልሆነችበት ሁኔታ መሰል ጥያቄ መቅረቡ ስህተት ነው ይላሉ። ቅጠ መንግስት ድርድር ምንጊዜም ዘጊቱ አላለም። ሆኖም ግን ድርድሩ በህገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች አህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ አጣልቃ መግባት ስለሚሆን አይፈቀድም። ሆኖም ግን ይሄ የህግ ማስከበር ኦፕሬሽን እንግዲህ ሊጀመር ያደረጉ ነገሮችን ህወሀት መተው አለበት። እንግዲህ ለድርድር ዝግጁ መሆኑን በዛ ነው የሚያስመሰክረው። ከነዚህ ውስጥ እንግዲህ አላሳለፍ ያላቸው ወንጀለኞች ማሳለፍ፣ ለህገ መንግስቱ ተገዢ ሆኖ በውሸት ያካሄደውን ምርጫ መሰረዝ እንዳለበትና ምርጫው ትክክል እንዳልሆነ ማመን አለበት። እንደዚህ እንደዚህ በሳሰሉት አንዳንድ እርምጃዎችን ቢወስዱ ድርድር ዝግጁ ናቸው የሚል ስሜት ሊሰጥ ይችላል። እነዚህ በሌሉበት ሁኔታ ግን ሕገወጥ አሰራሮችን እንዳለ አቅፎ ሕገወጥ ግለሰቦችንና በወንጀል የሚፈለጉትን ተጠርጣሪዎች በስሩ በጉያው ደብቆ የፌደራል መንግስትን ማንዴት አልቀበልም ብሎ ኢንተርናሽናል ድርድር ነገር የለም። በሌላ በኩል አሁን የዓለም አቀፍ ተቋማት በእናንተ በኩል ሰሞኑን እየተካሄደ ያለው ዘመቻ ያው ሕግ የማስከበር ዘመቻ ነው የሚባለው ይሄ ግን ሕግ ወደ እርስ በርስ ጦርነት ሊያድግ ይችላል ብለው ይሰጋሉ። በዚህ ረገድ የእርስዎ አቋም ምንድን ነው? የእርስ በርስ ጦርነት እንዳይካሄድ የሚደረግ የሕግ ማስከበር ዘመቻ ነው ብዬ አምናለው። ምክንያቱም ህወሀት ስልጣን ካጣ ወዲህ በተለያዩ ሀገራችን ክፍሎች ከፍተኛ የሽብርና የግጭት ተግባራት ሲፈጽም ቆይቷል። ከነዚህ ውስጥ በመጨረሻ ባለፈው ሳምንታት ያየ ነው ወለጋ አካባቢ በጣም አሰቃቂ ሁኔታ ዜጎች የተገደሉበት ሁኔታ ነው ያለው። እነዚህንና መስከ ሽብር ስራዎች የሚሰራ የቆየ ድርጅት ነው። ከፍተኛ ሀይ ፕሮፋይል የሆኑ በከፍተኛ አመራር ላይ የተሞከሩ እና የተፈጸሙ ግድያዎች ተካሄደ በሀገራችን። የዚህ ሁሉ አቀናባባሪ ህወሀት ለመሆኑ ደግሞ ከበቂ በላይ ማስረጃ ተሰብስቧል። ስለዚህ ትግራይን እንደ ነጻ መሬት በመጠቀም ሌላውን የኢትዮጵያ ክፍል እንዳይረጋጋ ሰላም እንዳያገኝ እኛ ስልጣን ስላጣን እኛ የበላይነት ስላጣን ሌላው ሰላም ማግኘት የለበትም። በሚል በፍጹም ተቀባይነት በሌለው አስተሳሰብ ያው እዚህ አምስት የቆየ። ስለዚህ እንዲያውም ይሄ ኦፕሬሽን ባይሰራ ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚለው ሚዛን ይዘፋል። ምክንያቱም ህገወጥ የሆነ ቡድን አንድን ክልል ሙሉ በሙሉ በተቆጣጠርበት ሁኔታ እዛ ክልል ያለውን ጠቅላላ ሪሶርስ ለሽብርና ሀገር ለማፍረስ በሚጠቀምበት ሁኔታ እርስ በርስ ጦርነት አይመጣም ብሎ መቀመጥ የማይመስል ነገር ነው። ስለዚህ አሁን የተጀመረው የህግ ማስከበር ኦፕሬሽን የእርስ በርስ ጦርነት ሀገሪቷ እንዳትገባ ለማስቆም የሚደረግ ጥረት እንጂ ወደ እርስ በርስ ጦርነት የሚያመራ አይደለም። በሌላ በኩል አሁን ወደ ትግራይ የሚወስዱ መንገዶች ሁሉም ተዘግተዋል፣ ባንኮች ዝግ ናቸው፣ በረራም የለም። እነኚህ ያው ጫና ከመፍጠር አንጻር ታስቦባቸው የተወሰዱ እርምጃዎች ሊሆኑ ይችላሉ። ነገር ግን ይህ በተራዘመ ቁጥር ህብረተሰቡን አይጎዳም ወይ? የመንግስት ሀሳብ ይሄ ኦፕሬሽን አጭር ጊዜና ብዙ ዋጋ ሳያስከፍል እንዲጠናቀቅ ነው። በዚህ ነው የተሰራ ያለው። እንግዲህ ህገወጡ ቡድን የትግራይን ህዝብ እንደ መያዣ ይዞ ወደ ግጭት የሚያመራ ተግባራት በመፈጸሙ መከላከያ ሰራዊትን በማጥቃቱ የመጣ ግጭት ነው። እንግዲህ በግጭት ደግሞ ዜሮ ሁሉ ነገር ዜሮ ይሆናል። ምንም አይነት ንጹሐን ዜሮች ላይ የሚደርስ ችግር አይኖርም ተብሎ አታምኑም። ነገር ግን ያ ብዙ እንዳይሆን ከፍተኛ ጥንቃቄ የተደረገ ነው። በሌላ በኩል ከትግራይ ክልል ውጭ የሚኖሩ የትግራይ ተወላጆች ያለ አግባብ እየተያዙ ስለመሆናቸው ለቀረበላቸው ጥያቄ ሁሉም የሀገሪቱ ክልሎች የትግራይ ተወላጆችን ያለ አግባብ እንዳይዙ ወይም መብታቸውን የሚጥስ እርምጃ እንዳይወሰድባቸው የጋራ አቅጣጫ ተቀምጧል ብለዋል። ይሁንና ከሌሎች ብሔሩ ተወላጆች መካከል በወንጀል ተጠርጥረው የሚያዙ ሊኖሩ እንደሚችሉ ሁሉ ከትግራይም በተመሳሳይ የሚያዙ ሊኖሩ ይችላሉ ብለዋል። በዚህ ሂደት እርሳቸው የሚመሩት የሶማሌ ክልል ከተቃዋሚዎች ጋር በጋራ በመስራት የክልሉን ሰላም በማረጋገጥ እንዲሁም ከአጎራባች ክልሎችና ከፌ ከፌዴራል መንግስት ጋር ተባብሮ በመስራት ረገድም ክልሉ የሚጠበቅበትን እያደረገ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ወደ ተከታዩ ዘገባ እንለፍ። በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ለማግኘት እንደተቸገሩ ግለሰቦች ገለጹ። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በተጠቀሱት ስፍራዎች አገልግሎቱ ስለመቋረጡ መረጃ እንደሌላቸው አስታውቀዋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው። አካባቢውን ሰላም ለማድረግ እርምጃው ይቀጥላል ብለዋል አቶ ጌታቸው። ናኮር መልካ ተጨማሪ ያለው የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ በምዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦች የደህንነት ተጨንቅ ያለው ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሉ ሀሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡ ካራ፣ ቦጂ ድርመጂ እና ቤጊ እንዲሁም በቄሌ ሞለጋ፣ ደንቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለው አለው የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ። እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነውም ብለዋል አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋ ከሆነ ለህዝቡ ግልጽ አድርጎ ነው ብለዋል። ሀገራችን የመጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገን ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢ በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከከተሞች፣ ዞኖች እና አንዳንድ የሚወሰኑ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በመቅረብ ክልሉ ሰላማዊ ለማድረግ ህዝብን በማወያየት እና በማስ ለማስተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ደግሞ ሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በሀይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ሀይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀቡና የህዝቡ ሰላማዊ እንቅስቃሴው እንዲሰትን የማድረግ ስራ እየተሰራ ነው ያለው። ስለዚህ ከኢንተርኔት ና የሞባይል መቋረጥ እኔ በዚህ ደረጃ መረጃ ይነት የተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያንን ችግር ሲፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይሄና ከዛ ጋር ይገናኛል አይገናኝም የሚለውን ሙሉ መረጃ የለብን። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ሀይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ወደዚህ ወደ ዩናይትድ ስቴትስ የምርጫ ጉዳይ ያቆየናል። ብርቱ ፉክክር የታየበትን ምርጫ ካሸነፉ በኋላ ተመራጩ ፕሬዝዳንት ጆ ባይደን ሙሉ ትኩረታቸውን ክፉኛ ወደ ተከፋፈለችው በወረርሽኝ ወደ ተመታችሁና ኢኮኖሚዋ እየተንገታገተ ወደምትገኘው ሀገራቸው ፊታቸውን በማዞር እንዴት አድርገው እንደሚያስተዳድሯት መላመምታት ጀምረዋል። የቪኦኤ ዘጋቢ ብራያን ፓደን የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። ተመራጩ ፕሬዚደንት ጆ ባይደን በምርጫው ወቅት ለድሆቹ ሰራተኞች የጤና ሽፋንን በስፋት ለማዳረስ፣ ለሚሊዮኖች አዳዲስ ስራዎችን የሚፈጥሩ ንጹህ ኃይል ሰጭና አመንጭ ኢንዱስትሪዎችን ለመክፈት ቃል ገብተዋል። ከፊት ለፊታቸው ያለው አጣዳፊ ነገር ግን ለ237 ሺህ ሰዎች ሞት ምክንያት የሆነውና የተስፋፋ የመጣው የኮሮና ቫይረስን ስርጭት የመግታት ጉዳይ ነው። በድል ብስራታቸው ምሽት እሳቸውም ይህንኑ ተናግረዋል። ይህን ወረርሽኝ ለማቆም የምቆጥበው ቁርጠኝነትም ሆነ ጥረት አይኖርም። ባይደን ባለፈው ሰኞ የኮሮና ቫይረስን ግብረ ኃይል አቋቁመዋል። ግብረ ኃይሉ ምርመራዎችን ለማስፋፋት ለጤናው ዘርፍ ሰራተኞች የመከላከያ መሳሪያዎችን ምርት ለመጨመር ክትባቶችን ለማምረትና ስርጭታቸውንም ለማስፋት የሚቻልበትን መንገድ በማመቻቸት የሚሰራ ነው። ይሁን እንጂ ባይደን ይህን አጀንዳቸውን በስራ ላይ ለማዋል ቀድሞውንም የተከፋፈለውንና በፕሬዚደንት ዶናልድ ትራምፕ አስተዳደር ዘመን ደግሞ ይበልጥ የተስፋፋው ልዩነት የሚፈጥርባቸውን መሰናክል ለማለፍ ከፍተኛ ስራ ይጠብቃቸዋል። በደለዌር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ዴቪድ ሬድልዋስክ የልዩነቱ ፈተና ከባድ መሆኑን ይናገራሉ። ክፍፍሉ ጥልቅ ነው። በጊዜ ሂደት ውስጥ እየተፈወሰ እንደሚሄድ ተስፋ አድርጋለሁ። ቶሎ የሚመጣ ነገር ግን አይደለም፣ በቀላሉ አይመጣም። ባይደን በተለይ በቨርጂኒያ ግዛት በመጪው ጥር በድጋሚ የሚካሄደው የሁለት ሴኔተሮች ምርጫ ውጤት ፈቅዶላቸው የሴኔቱ ቁንጮ ሆነው ሊቆዩ ከሚችሉትና የምክር ቤቱን አጀንዳ ከሚወስኑት ከሪፐብሊካኑ ሚች መካኔል ብርቱ ተቃውሞ ሊጠብቃቸው ይችላል። በቴክሳስ ዩኒቨርሲቲ የአሜሪካ ፖለቲካ ፕሮፌሰር የሆኑት ሻነን ኦብሪያን ስለዚሁ ሲናገሩ እንዲህ ይላሉ። መካነል ነገሮችን ያጠብቁና ለብዙ ግራ ዘመሞች አማራጭ መንገዶችን ያጠቡ ይሆናል። በሌላም በኩል ጆ ባይደን ለበርካታ አስርት ዓመታት በሴኔተርነት ከዚያም በኋላ ከፕሬዝደንት ኦባማ ጋር ምክትል ፕሬዝደንት ሆነው በሰሩባቸው ጊዜያት ጉዳዮችን አግባብተውና አስማምተው የመጨረስ ታሪክ እንዳላቸው ይነገርላቸዋል። ያልምዳቸው ከመካኔልና ከሌሎቹ ጋር አሁንም ያግዛቸው እንደሆነ የሚታይ ይሆናል ተብሏል። በቬንደርበልት ዩኒቨርሲቲ የግንኙነት ፕሮፌሰር የሆኑት ጄፍ ቤነት እንዲህ ይላሉ። ያንን መልካም የግንኙነት ታሪካቸውን ተጠቅመው ባለፉት አራት ዓመታት ውስጥ ምናልባትም የማናስበውን ትብብር ሊፈጥሩ ይችሉ ይሆናል። ባይደን በጋራና ትብብር መስራት ለጋራ ጥቅም የሚረዳ መሆኑን አጽንኦት ይሰጡታል። መሻሻል አሳይተን ወደፊት መራመድ እንድንችል ተቀናቃኞቻችንን እንደ ጠላቶቻችን መመልከት ማቆም አለብን። እርስ በርስ ጠላቶች አይደለንም፣ አሜሪካውያን ነን። ጆ ባይደን የዴሞክራቶች መሪም ቢሆኑ በራሳቸው ፓርቲ በኩል በመንግስት የሚደጎም ሁሉን አቀፍ የጤና ሽፋን እንዲሁም የከባቢ አየር ለውጥን አስመልክቶ በርካታ እርምጃዎችን እንዲወስዱ ከሚፈልጉት ተራማጅ ዴሞክራቶች ከፍተኛ ግፊት የሚደርስባቸው መሆኑም ተገምቷል። ወደ ግራው ጫፍ ርቀው ሄደዋል የሚባሉት እንደ ኒውዮርኳ የምክር ቤት አባል አሌግዛንድሪያ ኦካሲዮ ኮርቴዝ የመሳሰሉት መሀሉን ይዘዋል የተባሉት ዲሞክራቶች ከተመረጡ በኋላ ከሪፐብሊካኖች ጋር ስምምነት ለማድረግ ተራማጅ አጀንዳዎችን ወደ ጎን እየተዋቸው ነው በማለት ከወዲሁ መክሰስ ጀምረዋል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ትግራይ ውስጥ እየተካሄደ ያለው ውጊያ እንዲቆም የዩናይትድ ስቴትስ መንግስት ጫና እንዲያሳድር ለመጠየቅ ትናንት ዋሽንግተን ዲሲ ላይ ወጥቶ ከነበረው ሰልፍ አስተባባሪዎች አንዱ ለቪኦኤ በሰጡት ማብራሪያ ላይ ክስና ወቀሳ ያሰሙባቸው የትግራይ ዴሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ምላሽ ሰጥተዋል። ሰለሞን አባተ አነጋግሯቸዋል። ዶክተር አረጋዊ በርሄ ጤና ይስጥልኝ፣ እንደምን አሉ? እንደምን አላችሁ ሰለሞን እንደምን እግዚአብሔር ይመስገን። ትናንት ዋሽንግተን ዲሲ ላይ አንድ ሰልፍ ተካሂዶ ነበር እና በዛ ሰልፍ ላይ ከተሳተፉ መካከል አስተባባሪዎቹን ሳናግራቸው የእርስዎ ስም ተነስቶ ነበረ። በተለይ በአሁኑ ጊዜ ትግራይ ውስጥ ካለው ችግር ጋር ተያይዞ የፓርቲ መሪ እንደመሆኖ እርስዎ ትናንት የሰጡት ያስተላለፉት መልእክት ነበረ፣ የትግራይ ህዝብ የተሳሳተ መረጃ እንዲደርሰው እያደረገ ነው፣ ህወሓት በትግራይ ህዝብ ላይ ፌዴራል መንግስቱ ጦርነት እያካሄደ ነው በሚል እና ነገር ግን የትግራይ ህዝብ ጠላት ራሱ ህወሀት ነው የሚል መግለጫ ሰጥተው ነበር እና ሰልፍ አድርገው የነበሩ ዋሽንግተን ላይ አስተባባሪዎች ዶክተር አረጋዊ በርሄ የፌዴራል መንግስቱ ወይም የስርአቱ ተጠቃሚ በመሆናቸው ነው እንደዛ የሚናገሩት የሚል ተናግረው ነበረ። ገንዘብ ያገኛሉ፣ መኪና ተሰጥቷቸዋል፣ ቤት አላቸው፣ ፌዴራል ስልጣን ተሰጥቷቸዋል የሚሉ ጥያቄዎችን አንስተው ነበር በርሶ ላይ ዋናው ነገር ግን ሰለሞን፣ አሁን ኢትዮጵያ በለውጥ ላይ ነው ያለችው። ካለፉት ጨቋኝ ስርዓቶች ህዋት ያደግ ብቻን አይደለም ከዛ በፊት ነበረ ይህንን ከመጭራሹ የለውወት በለውጥ ሂደት ነው ያለችው። አዲስ ስርዓት ለማምጣት የለውጥ አራማጁ መላው የኢትዮጵያ ህዝብ ነው ለውጥ ፈላጊ፣ ጎስቋላ ኑሮ የሚኖረው ድህነት የሚኖረው ስራ አጥነት ውስጥ የሚኖረው ስለዚህ፣ ሁሉም እንደሚያውቀው ስደት ላይ ነበርኩ በእነዚህ ጎስቋላ የነበረባቸው አመታት። አሁን ግን ለውጥ ስለመጣ ለውጡ ደግሞ ማንም ኢትዮጵያዊ ሊሳተፍበት የሚችል ለውጥ በግ የሚያስብ ጥሩ ስርዓት እንዲኖር የሚፈልግ የሚሳተፍበት ስርዓት ለማንሳት ስለሆነ በዚህ በለውጥ ጉዞ ከመላው ጭቁን ወደ ኢትዮጵያ ህዝብ ጎን ተሰልፌ የድርሻን እየተወጣ ነው ያለሁት። በቅርብ ጊዜ ግን እንዳልከው ይሄ የለውጥ መንገድ ዛፌ ግድም የህዝብ አስተዋጽኦ የማስተባበሪያ ዋና ዳይሬክተር አድርጎ እንድሰራ ጠየቀን። እኔም ህዝብን የማገለግልበት ጥሩ ዕድል ስላስገጠነ መላው ኢትዮጵያ ገኝ ትራንስፎርም የሚያደርግ ግብ ስለሆነ በዚህ ሀ ተቀብያለሁ። ስራው ይህን ስሰራ እንደማንም የመንግስት ሰራተኛ እንደ ዋና ዳይሬክተርም መሰጠት የለበት። መኪና ይሰጠኛል። አዎ መኪና አለኝ። ገመዝ ይሰጠኛል። አዎ ገመዝ አለኝ። ታዲያ ምንድን ነው ሌላቸው እፈልጋለሁ? እነዚህ በእኔ ላይ ጥያቄ የሚያቀርቡ ያሉ ወገኖች፣ ምናልባት እነዚህ ሰዎች ለውጡን የማይደግፉ ወይም የውሀት ኢህአዴግ አዛኞች ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ሆኖ መልሱ ይህ እርባና የሌለው ነው። ሌላው ምንድን ነው የተባለው? ዶክተር አረጋዊ በርሄ ትናንት መግለጫ ሲሰጡ በፓርቲያቸው ስም ህወሀት ነው የትግራይ ህዝብ ጠላት ሲሉ በመጀመሪያ በትግራይ ህዝብ ላይ እየተካሄደ ያለውን ጦርነት አላወገዙም። የትግራይ ሰዎች እየታፈሱ፣ እየታጎሩ፣ እየታሰሩ ናቸው። ብዙ ቦታዎች ግድያ እየተፈጸመ ነው። ፍትህ በወቅቱ አይሰጥም። እነዚህ እነዚህን ነገሮች አላወገዙም የሚልም ጥያቄ አንስተዋል። ምን ያህል በቅርብ ይከታተሉታል? የእነሱስ አባባል ምን ያህል ትክክል ነው? በዚህ ደረጃ በእርግጥ እንዲህ አይነት በገፍና የዘር ማንነትን የጎሳ ማንነትን የለየ ሁኔታ እየተከናወነ ነው ወይ ሀገሪቱ ውስጥ ጥሩ ጥያቄ ነው። እንደሱ ብለው መጠየቃቸው በብዙ ሰው ስለምንልታ ማብራሪያ ጥሩ ነው። በእርግጥ እኔ መግለጫ ሰጥቻለ። የትግራይ ህዝብ ጠላት ካለ መጀመሪያ የህወሀት አመራር ነው ጠላት፣ እዚህ ድህነት ውስጥ የከተተው፣ እዚህ አፈና ውስጥ የከተተው፣ እዚህ ስደት ውስጥ እዚህ ምግብ ምስራ ኑሮ እንዲያረግ ሰፊ የሚባል ያደረገ ድርጅት ጠላት ነው። ይሄ ጥያቄ የለም። በአጠቃላይ ደግሞ ኢትዮጵያን ያለ ባህር በር ያደረገ ሕዝብን ጎስቋላ ኑሮ በግጭት እንዲኖር ያደረገ ጠላት ያልሆነ ማን ነው እንግዲህ የሚጠላልነው ጦርነቱ የጫረው የህወት አመራር ነው። ይህ መታወ በግልጽ መታወቅ አለበት። የሀገሪቱ መከላከያ ኃይል ማለት የሀገሪቱ አጥር ግንብ ማለት ነው። አጥር አጥርህ ታፈርሳለህ እንዴ? አጥርህ ታቀጥላለህ እንዴ? አጥርህ እንዲኖር ነው የምትፈልገው፣ እንዲጠነክር ነው የምትፈልገው። ይህ መከላከያ ኃይላችን አንበጣ በመከላከል እና አገሩን ሲረዳ ውሎ ለእረፍት ካምፕ ውስጥ ሲገባ ድክመዋል ብሎ ጦርነት ከፈተበት የህወሓት አመራር ወታደሮችን ልኮ። ስለዚህ ይሄ ቀላል ጥቃት አይደለም፣ በቀላሉ የሚታይ ጥቃት አይደለም። ይሄ ፍሪዝንያዝነት ነው። በሀገር መከላከያ ላይ ጦርነት መቅፈት የውጭ ሀይል የሚያደርገው ነው፣ የባዕድ ሀይል የሚያደርገው ነው። ፍሪ ነው። የውስጥ ሀይል ካደረገው ክህደት ነው። ከዛ በኋላ በትግራዊ ተወላጆች ላይ እርምጃ እየተወሰደ ነው የሚባለው ነገር ደግሞ በቅጡ ማየቱ አስፈላጊ ይመስለኛል። በዚህ የህዝብ ጠላት የሆነው የህወሓት አመራር ረዳቶች የሆኑ ካድሬዎች የስግል ግብ አላማቸው ተሳታፊዎች፣ ወረበላ ሌቦች እንደነበሩ እናቃለን። እነዚህ ሌቦች ኢትዮጵያን ለማከራመስ እክብ ነበራቸው። አሁን በቪዲዮ ሳይቀር እያየናቸው ነው። ስማቸው ሳይቀር ምስላቸው ሳይቀር እያየናቸው ነው እነዚህ ሰዎች ሀገሪቱን ለማከራመት ከው ሰልጥነው ነው ገንዘብ ተሰጥቷቸው፣ በየወረዳው ለምሳሌ በአዲስ አበባ አስራ ስድስት ወረዳዎች ያለው የትግራይ ህዝብ እየሰበሰቡ አዟችሁ አሁን እንመለሳለን ከመስከረም ተነሳ በኋላ ሀገሪቱን እንቆጣጠራለን እያሉ ሲንቀሳቀሱ የነበሩ ሰዎች ናቸው። ስለዚህ ጦርነት የተከፈተበት መንግስት ጦርነት የተከፈተበት የመከላከያ ኃይል እነዚህ ሰዎች ቁጥጥር ውስጥ ማስገባት አለበት ወይ የለበትም? ይሄ ከዲና ያለው ሰው ሊመልሰው የሚችል ነገር ነው። ስለዚህ እዛ ውጭ ተደረገ የሚባል ነገር ካለ ደሞ ኢኖሰንት የሆነ ቅም የሆነ አገሬ የሚሆን የራዊ ችግር ተሰበት ከሆነ ደግሞ ማስረጃው ይምጣ እኛ ራሳችን ሄደን ማንም ያርገው ማንም ጥቅም ምን ቆምለት እንቀሳቀሳለን ይህ ከየትም ይነፍታ ከየትም ነገሩ እንዲህ ደም ሊያፈስ በሚችል ሁኔታ ላይ ተመልሳ ገባች ሀገሪቱ። እርስዎ ረጅም ልምድ እንዳለውም ሰው ምንድን ነው መፍትሄው ብለው ያስባል? ወዴት ነው የምትሄደው ከአሁን በኋላች ሀገር ከዶክተር አረጋዊ በርሄ ጋር የተደረገው ቃለ ምልልስ በነገ ምሽት ስርጭታችን ይቀጥላል። የትላንቱ የዋሽንግተን ዲሲ ሰልፍ አስተባባሪ የኢትዮጵያ መንግስት ትግራይ ውስጥ ጥቃት የሚያካሂደው ከኤርትራ መንግስት ጋር ተባብሮ ነው ሲሉ ላቀረቡት ክስ ከኤርትራ ባለስልጣናት ምላሽ ለማግኘት እየጣረን ነው። ዋሽንግተን ዲሲ ያለው የኤርትራ ኤምባሲ ለጊዜው በኮቪድ-19 ምክንያት ዝግ መሆኑ ተነግሮናል። በጥረታችን እንቀጥላለን። ይሁን እንጂ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሮይተርስ በሰጡት ቃል ይህ የውስጥ ግጭት ነው፣ በግጭቱ ውስጥ የለንበትም ብለዋል። አድማጮች፣ አሁን ውይይት አለን። ትኩረት የኢትዮጵያ ወቅታዊ ጉዳይ ይላል የውይይቱ ርዕስ። በሰሜን የሀገሪቱ ክፍል በፌዴራል መንግስትና በትግራይ ክልል ኃይሎች መካከል በመካሄድ ላይ ያለውን ውጊያ ጨምሮ በኢትዮጵያ የተለያዩ ክፍሎች በዜጎች ዘውግ ለይተው የተነጣጠሩ ጥቃቶችና አጠቃላይ የንጹሃን ዜጎች ደህንነት መጠበቅን አስመልክቶ የተደረገ ውይይት ነው። በተለያዩ ጊዜያት በወቅታዊ ጉዳዮች ላይ የሚያቀርቧቸውን ጽሁፎች ጨምሮ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት ሁለት እንግዶችን ለውይይት ጋብዘናል። ያወያያቸው አሉላ ከበደ ነው። ለምሽቱ የውይይቱን የመጀመሪያ ክፍል ይዞ ቀርቧል። እንግዶቼ ከሩቅ ከአዲስ አበባ አቶ ክቡር ገና፣ ከዚህ ከዋሽንግተን ዲሲ አቶ ብርሃነ መዋ፣ ለጊዜያቸው አመሰግናለሁ። የሚተዋወቁ ሰዎች የገጠሙኝ ይመስለኛል። አንዳችሁ ቀደም ያለው ሁለተኛችሁ የተከተለው የአዲስ አበባ እና የኢትዮጵያ ንግድ ምክር ቤቶች ኃላፊነቱን ተረክባችሁ እንደሰራችሁ ተረድቻለሁ። የንግድ ምክር ቤት ጉዳዮች ሲኖሩ በሌላ ፕሮግራም እናመጣችኋለን። ዛሬ የአገር ጉዳይ ነው። ውይይታችን ኢትዮጵያ አሁን ያለችበትን ሁኔታ ይመለከታል። ወደ ቁም ነገሩ ከመዝለቄ በፊት ግን ሁለታችሁም በኃላፊነት የተሰራችሁበት ቦታ ትክክል ነው። ጊዜያችሁ ተገጣጥሞ ነበር ወይስ ኋላና ፊት ነው? ክቡር ተናገር ተከታታይ ነበረ። ከኔ በኋላ ብርሃነ የመጣው አቶ ክቡር ገና ኢኒሺቲቭ አፍሪካ የተባለውን ድርጅት በመምራት ለረጅም ዓመታት ሰርተዋል። አቶ ብርሃነ እዚህ ዋሽንግተን ዲሲ በግል ስራ ይተዳደሩ በነበረበት ወቅት ነው መጨረሻ የተገናኘ ነው። የተለወጠ ነገር ካለ ያርሙኝ። አሁንም በግል ስራ ነው፣ የስራው አይነት ተቀየረ እንጂ የግል ስራ ነው። በትውውቁ ያህል ይህን ካለን በኢትዮጵያ ጉዳይ ያገባኛል በሚል በተለያዩ ውይይቶች በመሳተፍ ትታወቃላችሁ። አቶ ብርሃነ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግልጽ ደብዳቤ ልከዋል። በተመሳሳይ ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአባይ ጉዳይ ላይ የተናገሩትን ተንተርሶ የጻፉትን ደብዳቤ የመመልከት እድል አግኝቼ ያለው ደብዳቤውን የጠቀስኩት አንድም ከዘለፋ የማይሻገሩ ደብዳቤዎች እና ጽሁፎች በበዙበት ጊዜ አማራጭም ጭምር እንዲህ ቢደረግም ይበጃል የሚለውን ጭምር የያዘ መልእክት ስለተመለከትኩ ነው። አለፍ አለፍ ብዬ ያነሷቸውን አንዳንድ ነጥቦች እንመለከታለን። በዚህ መንገድ አለ ይህንንም ቢያዩ ይሄ ስህተት ነው የሚል ግራና ቀኙን የሚመለከት አቅጣጫ ለመጠቀም ነው ዋና ዓላማው እና፣ ዛሬ ያለውን ሁኔታ እንዴት ተረዳችሁት? ምንድን ነው የሚታያች? በትግራይ ክልል እና በፌደራል መንግስት ገልጽ ጦርነት የተጀመረበት ቦታ ሆነ ነው የምንነጋገረው እና አቶ ክቡር እርሷ አዲስ አበባ ነው ያሉት እና ከሰን ጀምር ምን ይታዩታል? አመሰግናለሁ። ወደ ጥያቄው በቀጥታ ለመግባት ለጠቅላላው ሕዝብ ማለት እንችላለው አስደንጋጭ እና አስቸጋሪ ጊዜ እንደሆነ ነው የሚገባኝ፣ ደግሞ የምሰማውም እንዲህ አይነት ጦርነት በተለይ በሁለት ወንድማማች መካከል ወይም ደግሞ አሁን ባለው አቀማመጥ ክልልና የፌዴራል መንግስት ይካሄዳል ይኖራል ብሎ የጠበቀ ብዙ ሰው ያለ አይመስለኝም። በመሰረቱ ጦርነት በጣም ከባድ ነገር ነው። እንደዚህ በቀላሉ የሚጀመር ነገር ሊሆን የሚገባው አይደለም። አማራጮች መጀመሪያ ተፈልገው እነዚያ አማራጮች ታይተው ትዕግስት በተሞላበት ሁኔታ ችግሮች ለመፍታት አመታትም ቢፈጁም እንኳን በዛ መልኩ መሄዱ የተሻለ ነው። ጦርነት ውስጥ ገብቶ ህፃን፣ ሴት፣ ሽማግሌ፣ ወጣት ህይወቱን እንዲያጣ ከማድረግ የሀገር ንብረት ከሚጠፋ የወደፊት ደግሞ አብሮ መኖር ከነጭራሹ እንዳይኖር ከማድረግ ብዙ ሊደረጉ የሚገባቸው ነገሮች ሊኖራሉ፣ መኖርም አለባቸው ብዬ ነው መገምተው እና አሁን እየተካሄደ ያለው በእኔ አስተያየት ችኮላ የተሞላበት አሸናፊ ሊኖር የማይችልበት ቀላል መስሎ የሚታይም ቢሆን ቀላል ሆኖ ቀድሞ ወደነበርንበት ለመመለስ የሚያስችል ሁኔታ ሆኖ አመሰግናለሁ። አቶ ክቡር፣ ተመሳሳይ ጥያቄ አቶ ብርሃነ፣ እርሶም እስከ ተረዱ ድረስ የኢትዮጵያን ሁኔታ ዛሬ ያለውን። አመሰግናለሁ አሉላ፣ በዚህ ወቅታዊና ሀገራዊ በሆነ ጉዳይ ስለጋበዝከኝ አመሰግናለሁ። ወንድሜ ክቡር እንዳለው ጦርነት በጣም በጣም ከባድ ነው እና የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ሲመጣ በተለይ ጠቅላይ ሚኒስትሩ ከሰነዘሯቸው ሀሳቦች ውስጥ የተጠቀሙበት የፖለቲካ ዘይቤ ከለመድነው የተለየ ነበረ። ምንድነው አጠቃላይ የሀገራችን ፖለቲካ የተመሰረተው በብሔር ፖለቲካ ነው። የብሔር ፖለቲካ መሰረቱ ደግሞ ጠላት መፍጠር ነው። ጠላት ፈጥረህ በዛ ጠላት ዙሪያ ህዝብ ታሰባስባለህ። በዚህ ማንኛውም የብሔር ድርጅት አንድ ጠላት ድርጅት አለኝ ብሎ ነው የሚንቀሳቀሰው። የጠቅላይ ሚኒስትሩ አካሄድ ከዚህ ይለያል። የሚጀምሩት ከጠላት አይደለም፣ ከፍቅር፣ ከመግባባት፣ በሰላማዊ መንገድ ከመሄድ የሚል ነው አካሄዳቸው እስከ ገባኝ ድረስ። ስለዚህ በጣም ተስፋ ነበረኝ። ኢትዮጵያ ውስጥ ሌላ ጥይት የማይጮውበት ጊዜ ይመጣል ሰዎች የማይሰደዱበት ጊዜ ይፈጠራል የሚል እምነት ነበረኝ። ከዛ በኋላ በሀገሪቱ ውስጥ በጣም አስከፊ የሆኑ ግድያ፣ የሰዎች መፈናቀል ሁሉ ሲካሄድ በመንግስቱ በኩል የተያዘው አቋም መጀመሪያ ላይ ካነሱት አንጻር በመታገዝ በመቻቻል እና ወደፊትም ችግሩ ራሱን ይፈታል የሚል አይነት ዘይቤ የተከተሉ ይመስለኛል። ወደ ህወሓት በምንመጣበት ጊዜ በተለይ የህወሓት አመራሮች የኢትዮጵያ ሕዝብ አሻፈረኝ ብሎ ከተነሳባቸው በኋላ በብዛት በወንጀል ሊጠየቁ የሚችሉባቸው ጉዳዮች አሉ እየተባለም በጠቅላይ ሚኒስትሩ በኩል የተወሰደው አካሄድ ያው የመጀመሪያው ዘይቤያቸው ነው። በሰላም በመረጋጋት እና ቀስ ተብሎ ጉዳዩ ራሱን ይፈታል በሚል አይነት ነው የሄዱት እስከ ቅርብ ጊዜ ድረስ ይህንን አይነት አካሄዳቸው እንዳልተቀየረ ነው የሚገባኝ። ምክንያቱም ከባድ ነገሮች ሁሉ አገር ውስጥ ሲደረጉ እርምጃ ለመውሰድ በጣም ይቆጠቡ ነበረ። ሶ አሁንም ወደ ትግራይ የሄዱት የፓርቲው አመራሮች ባደረጓቸው ወይም በሚያደርጓቸው ወይም በሚጠየቁባቸው ነገሮች ሁሉ የጠቅላይ ሚኒስትር አብይ መንግስት የተከተለው ዘይቤ አሁንም ለዘብተኛ የሆነ በይቅርታ በሰላም እና ከጊዜ ብዛት ይፈታል የሚል አይነት ነው። ይሄ ነው አሁን። ይህንን ነገር በደንብ ለመረዳት አንድ ሴናሪዮ ማየት ፈልጋለሁ። ምንድን ነው ችግሮች የሚታዩበት መንገድ ማተር ያደርጋል። ለምትወስደው እርምጃ መነሻ የሚሆንህ ምንድን ነው? ለምሳሌ በኢትዮጵያ እና በኢትዮጵያውያን ኢንትረስት ላይ ሆነህ የምትወስደው ውሳኔ ይኖራል። የትግራይን ስንመለከት በትግራይ ክልል ነዋሪዎች አጠቃላይ ኢንተረስት ሆነህ በዛ ላይ ሆነ የምትወስደው ነገር ይኖራል። በሦስተኛ ደረጃ በትግራይ ተወላጆች ብቻ ላይ ተመስርተህ የምትወስደው እርምጃ ይኖራል። ከዛ የትግራይ ነፃ አውጪ ድርጅት ነኝ ብሎ ራሱን ካስቀመጠው ድርጅት አንጻር የምትወስደው ውሳኔ ይኖራል። በመጨረሻም የዚህ የትግራይ ነፃ አውጪ ድርጅት አመራር ነኝ ብሎ ከተቀመጠ ጥቂት ግሩፕ ኢንተረስት አንጻር የምትወስደው እርምጃ ሊኖር ይችላል። ስለዚህ ይህንን አገናኝቼ ሳየው የተወሰደው እርምጃ እርምጃውን ለመውሰድ የተሰጡት ምክንያቶች ያስቀመጥኳቸውን የእነዚህ የአደረጃጀት ሃይራርኪዎች ኢንተረስት የጠበቀ ነው ብዬ አልገምትም። ለምሳሌ የምርጫው ጊዜ መራዘም እንደ አንድ የፌዴራል መንግስት ወንጀል ሆኖ ቀርቧል። በፖለቲካ አመለካከት ይህንን ማለት ይቻላል ብለን ብንል እንኳን ይሄ ግን ወደ ጦርነት ሊወስድ እንዴት ነው የሚችለው? ለአንድ ድሃ የትግራይ ገበሬ የምርጫው አንድ ዓመት መተላለፍ እሱን ወደ ጦርነት ከመውሰድ አንጻር ምን ያህል ቫሊው አለው ብሎ ማየት ያስፈልጋል ብዬ እገምታለሁ። ሰው ሌሎችም ደረሱ የተባሉ በደሎች ሁሉ እነዚህን ሁሉ አመዛዝ ነው ያዩ ይመስለኛል። እና መጨረሻ ላይ ግን ስትመለከተው የህወሀትም ሳይሆን የህወሀት አመራሮች ኢንተረስት ነው ጦርነቱን ሊያመጣ የቻለው ብዬ እገምታለሁ። በዚህ መልክ የመጣ ጦርነትም ቢሆን አሁን ገፍቶ ደም እስከ ማፋሰስ ድረስ እንዴት ይሄዳል? ሊያቆራርፍ ይችላል ጎራ ይዞ እንዲፋጠጡ ማድረግ ይችላል። ግን ከዛ አልፎ ደም ወደ ማፋሰስ እንዴት ይሄዳል የሚለውን ደግሞ ማየት ያለብን ይመስለኛል። ሰሜን ኢትዮጵያ ያለው ጦር የብልጽግና ጦር አይደለም፣ የአብይ ጦር አይደለም፣ የኢትዮጵያ ሕዝብ ጦር ነው። አድዋ ላይ ደሙን ያፈሰሰው አጥንቱን የከሰከሰው ጠቅላላ የኢትዮጵያ ሕዝብ ነው። አሁንም በኤርትራ ድንበር ላይ ባለፉት ሀያ ዓመታት ተኮራምቶ የተቀመጠው የኢትዮጵያ ወታደር ነው። ምን ማለት ነው? ኢትዮጵያ ናት ማለት ነው። የኢትዮጵያ ወታደር ሲነካ፣ ኢትዮጵያ ተነካች ማለት ነው። የኢትዮጵያ መነካት ደግሞ የውጭ ጦር ኢትዮጵያን ከነካት፣ ኢትዮጵያን ህዝብ እንደናቀ ቆጥረህ ትገምተዋለህ የሀገር ውስጥ ድርጅት ወይም ደግሞ ግሩፕ ኢትዮጵያን ከነካት አሁንም የኢትዮጵያን ህዝብ እንደናቀ አድርገህ ትቆጥረዋለህ። ስለዚህ ቅራኔው እንዳለ ቢሆንም ክብሪት እና ቤንዚን ሆኖ ያቀጣጠለው እዛ ባለው ጦር ላይ በተለይ ጦሩ በቲፒልፍ እና በመንግስት መካከል ባለው ቅራኔ ውስጥ ምንም አይነት ጣልቃ ባልገባበት ሁኔታ ኃላፊነት በጎደለው መልክ ያንን መንካት ማለት የኢትዮጵያን ህዝብ መናቅ ነው የሚሆነው። ስለዚህ ዋናው መነሻው ይሄ ነው የሚመስለኝ እዚህ ደረጃ ላይ ለመድረሱ። ሉያና እንግዶቹን እናመሰግናለን። የውይይቱ ሁለተኛ ክፍል በሌላ ጊዜ ይቀርባል። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ። it's the division